ትኩረት በአፍሪካ። ዘሄግ ኔዘርላንድስ የሚገኘው ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት በምህፃሩ አይሲሲ፣ በጦር ወንጀል ክስ የመሰረተባቸውን አህመድ አልፋቂ አልማህዲን በዘጠኝ ዓመት እስራት እንዲቀጡ ባለፈው ሰኞ መስከረም 16 ቀን 2009 ዓ.ም መበየኑ የሚታወስ ነው። ለወትሮው ብይን እስኪሰጥ ድረስ ዓመታት የሚወስድበት ዓለም አቀፉ ፍርድ ቤት በአህመድ አልፋቂ አልማህዲ ላይ ብይኑን ያስተላለፈው ከአሁን ቀደም በታሪኩ ታይቶ በማይታወቅ ፍጥነት ነበር። ይህ ሊሆን የቻለውም በሰሜናዊ ማሊ የተንቀሳቀሰው የጽንፈኛው ሙስሊም ቡድን አንሳርዲን አባል የነበሩት የአርባ ዓመቱ የቀድሞ መምህር አልፋቂ አልማህዲ ከአንድ ወር በፊት ባለፈው ነሐሴ ወር በዘሄግ ኔዘርላንድስ ችሎታቸው በተጀመረበት ጊዜ ጥፋተኝነታቸውን ወዲያውኑ በማመናቸው ምክንያት ነው። አልማህዲ በ2004 ዓ ም የክረምቱ ወራት በሰሜናዊቷ የማሊ ከተማ ቲምቦክቱ ይገኙ የነበሩ ቅርሶች ለወደሙበት የጥቃት ወንጀል ተጠያቂ ናቸው። በዚሁ ጥቃት በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ በቅርስነት የተመዘገቡ ዘጠኝ ጥንታውያን መካነ መቃብሮችና የብዙ መቶ ዓመት ዕድሜ የነበረው አንድ መስጊድ መፈራረሱ የሚዘነጋ አይደለም። ዓለም አቀፉ ማህበረሰብ ባለፈው ሰኞ የተላለፈውን የፍርድ ቤቱ ንብይን በትልቅ ጉጉት ነበር ሲጠብቀው የቆየው። ምክንያቱም ቅርስ ማውደም እንደ ወንጀል ሲቆጠር፣ እንዲሁም በአጥቂዎቹ ጽንፈኞች ሙስሊሞችም ላይ በአይሲሲ ክስ ሲመሰረትባቸውና ተከሳሽም ጥፋተኝነታቸውን በማመን መጸጸታቸውን ሲገልጹ የመጀመሪያ ጊዜ ነበር። ይሁን እንጂ በምዕራብ አፍሪቃዊቱ ማሊ መዲና ባማኮ የሚገኘው ፍሪድሪሽ ኤበርት ሽቲፍቱንግ የተሰኘው የጀርመናውያኑ የፖለቲካ ጥናት ተቋም ኃላፊ ወይዘሮ ካቲያ ሚለር እንዳስረዱት የአህመድ አልፋቂ አልማህዲ ችሎት ለማሊ ህዝብ በፍጹም ቅድሚያ ያልያዘ ጉዳይ ነበር። የአልፋቂ አልማሃዲ የችሎት ሂደት ትልቅ ትኩረት ነበር ያገኘው። ስለዚህ ጉዳይ ብዙ ተዘግቦለታል። ይሁንና በቲምቡክቱ ከተማም ሆነ በሌሎች የሀገሪቱ አካባቢ የሚኖሩት የማሊ ተወላጆች ቅድሚያ የሰጡት ጉዳይ አልነበረም። በማሊ ቀውሱ በተቀሰቀሰበት ጊዜ የተፈጸሙ ሌሎች ድፍረትን፣ ግድያንና ቁም ስቅል ማሳየትን የመሳሰሉት ወንጀሎች እስካሁን ካለ ቅጣት መታለፋቸውን የማሊ ተወላጆች በፍጹም ሊረዱት አልቻሉም። ጥፋተኞችን ለፍርድ ማቅረቡ በእርግጥ አዳጋች ነው። ምክንያቱም ይህ በነዋሪዎቹ የየዕለት ከዕለት ኑሮ ላይ ተጽዕኖ ሊያሳርፍ ይችላል እና በመሰረታዊው የወንጀል ክስ መሰረት በአልፋቄ አልማህዲ አንጻር የተካሄደው የክስ ችሎትና በእርሳቸው ላይ የተላለፈው ብይን በአጠቃላይ ለሌሎች መቀጣጫ ሊሆን እንደሚችል ሰዎችን ካስተላለፈው መልእክት በስተቀር ማሊ ውስጥ በፍጹም ቀዳሚውን ቦታ ሊያዘም። በቲምቦክቱ የባህል ቅርሶች ተመልካች መስሪያ ቤት ተጠሪ አልቡክሃሪ ቤን ኤሳዩ ቲም ልክ እንደ ወይዘሮ ካቲያ ሚለር ተመሳሳይ አስተያየት ነው የሰጡት። እርግጥ ኤሳዩቲ የጥንታዊቷ ከተማቸው ልዩ መታወቂያ ለሆነው ቅርስ ውድመት ተጠያቂ የተባሉት ወንጀለኛ በሕግ በመቀጣታቸው ቢደሰቱም በማሊ ተወላጆች ላይ ከቅርስ ውድመት የከፋ ወንጀል የፈጸሙ ግለሰቦች ዛሬም በከተማይቱ በነፃ ሲዘዋወሩ ማየታቸው በመላው የሀገሪቱ ሕዝብ ላይ የመሳለቅ ተግባር የተፈጸመ ያህል አድርገው መመልከታቸውን ነው ያስረዱት። ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት በአካባቢው ለተካሄዱት ሌሎች ወንጀሎችም ተጠያቂ የሆኑትን ወንጀለኞች በቁጥጥር ስር አውሎ ተገቢውን ቅጣት በመስጠት በማሊ ብሔራዊ እርቀ ሰላም ለሚወርድበት ድርጊት ሁነኛ ድርሻ ማበርከት በቻለ ነበር። በጀርመን የኤርላንገን ዩኒቨርሲቲ የዓለም አቀፍ ወንጀል መቅጫ ጉዳይ ክፍል ፕሮፌሰር የሆኑት ክሪስቶፍ ዛፈርሊንግ በ2004 ዓ ም በማሊ በተለይም አሁንም ገና ሙሉ ለሙሉ ባልተረጋጋው ሰሜናዊው የሀገሪቱ ከፊል ተፈጥሮ የነበረው ቀውስ ሰለባዎች በተሄግ ኔዘርላንድስ የሚገኘው ዓለም አቀፍ ፍርድ ቤት የወሰደውን እርምጃ አጥጋቢ ሆኖ አለማግኘታቸውን እንደሚረዱት ገልጸዋል። ይሁንና ዓለም አቀፉ ፍርድ ቤት አይሲሲ ባለፈው ሰኞ ባስተላለፈው ብይን ደስተኛ መሆናቸውን ነው ፕሮፌሰሩ ያመለከቱት። ናትሊ ካን ማን አው ፈርስቴን ዳስ እርግጥ ዓለም አቀፉ ፍርድ ቤት የቲምቡክቱ ቅርስ በወደመበት ወንጀል አንጻር ብቻ ለይቶ ችሎት በማካሄዱ የማሊ ቀውስ ሰለባዎች ቅር መሰኘታቸውን መረዳት ይቻላል። ይሁን እንጂ በማሊ ለተፈጸሙት ወንጀሎች ሁሉ ተጠያቂ የሚባሉትን ግለሰቦች ጉዳይ የማየቱ ሂደት ገና አላበቃም። የቅርስ ውድመትን ወንጀል በተመለከተው የሰሞኑ ችሎት ላይ ተጠርጣሪው ተከሳሽ በመጀመሪያው የችሎት ዕለት ጥፋተኛነታቸውን ያመኑበት ድርጊት ለፍትህ ሂደት መልካም አጋጣሚ ነበር የፈጠረው። ችሎቱንም ቶሎ ማጠናቀቅ አስችሏል። በዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት አሰራር ሂደት ላይ የታየው ፈጣን ችሎት ነበረ። በሀገሪቱ የተፈጸሙትን ወንጀሎች የመመልከቱን ጉዳይ በሚመለከት ከህዝቡ አሁን የሚጠበቀው ትዕግስት ነው። ተጠያቂዎችን በኃላፊነት መጠየቁ ብዙ ጊዜ ይጠይቃል። አበር አውፍአርባት ስ ን ምን ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ኢንተርናሽናልም በማሊ ቀውሱ ተጠናክሮ በቀጠለባቸው ዓመታት በስብዕና አንጻር ወንጀል የፈጸሙት ጽንፈኞች ሁሉ በአፋጣኝ ህግ ፊት ቀርበው እንዲጠየቁ ማሳሰቡን አላቋረጠም። በአህመድ አልፋቂ አልማህዲ ላይ የተበየነው የዘጠኝ ዓመቱ የስራት ቅጣት እርግጥ በሃይማኖታዊና ታሪካዊ ቅርሶች ላይ ጥቃት የሚጥል ማንኛውም ወገን ወይም ግለሰብ ወደፊት ካለ ቅጣት እንደማይታለፍ ማስጠንቀቂያ እያጎላ ምልክት መሆኑን አምነስቲ ኢንተርናሽናል ባወጣው መግለጫው አስታውቋል። ይሁንና የዓለም አቀፉ ፍርድ ቤት ብይን ያስተላለፈው አዎንታዊ መልእክት በመቶዎች የሚቆጠሩ የማሊ ተወላጆች በጽንፈኞቹ ሙስሊሞች እጅ መገደላቸውን መደፈራቸውንና መሰቃየታቸውን ሊያስረሳ እንደማይገባ የአምነስቲ ኢንተርናሽናል መግለጫ አክሎ አሳስቧል። ይህንኑ በማሊ የተፈጸመውን ወንጀል በተመለከተ ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት እስካሁን በማንም ላይ አንድም የእስር ማዘዣ አለማውጣቱን አምነስቲ በጥብቅ ወቅሷል። በምዕራብ አፍሪካዊቱ ሀገር ማሊ ከ2004 ዓ ም ወዲህ የተፈጸሙትን ወንጀሎች አካሂደዋል ተብለው የሚጠረጠሩት ግለሰቦች ሁሉ እንዲሁም በወንጀሉ የተሳተፉ የማሊ መንግስት ወታደሮች ጭምር በህግ ክትትል ሊደረግባቸው እንደሚገባ የመብት ተሟጋቹ ድርጅት ጠይቋል። አይሲሲ በአልፋቂ አልማህዲ ላይ ያስተላለፈውን ብይን ዓለም አቀፉ ማህበረሰብ ጽንፈኞቹ ሙስሊሞች በሚያካሂዱት በተለይ በማሊ በብዙ ዓመታት ቅርሶች ማውደም ተግባር ላይ ባተኮረው የሽብርተኝነት ተግባር አንጻር ለጀመረው ትግሉ ሁነኛ ድርሻ እንደሚያበረክት በጀርመን የኤርላንገን ዩኒቨርሲቲ የዓለም አቀፍ ወንጀል መቅጫ ጉዳይ ፕሮፌሰር ክሪስቶፍ ዘፈርሊንግ አስረድተዋል። ይኸው የጸረ ነጻነት መንፈስ እንዲሁም ባህልንና የሥነ ጥበብ ሥራዎችን የማውደሙ ወንጀል በሕግ ፊት እንደ ዋዛ እንደማይታለፍ ግልጽ አድርጓል። የማሊው ተወላጅ አህመድ አልፋቂ አልማህዲ በዘጠኝ ዓመት እስራት ይቀጡ መባሉን በሙስሊም ሽብርተኝነት አንጻር የተወሰደ ግልጽ እርምጃ አድርገው በተመለከቱት በፕሮፌሰር ዛፈር ሊንግ አንጻር የቲምቦክቱ ምክትል ከንቲባ ድራዊ ኤሴኩ ማይጋ የእስራቱ ቅጣት ተከሳሹ ከፈጸሙት ወንጀል ጋር የሚመጣጠን ሆኖ እንዳላገኙት ነው የገለጹት። ሁሌ ቶምቦክሲያን የቲምቡክቱ ተወላጆች ወይም በአጠቃላይ የማሊ ተወላጆች ይህንን ብይን በቂ ሆኖ አላገኙትም። እርግጥ አልማሀዲ በይፋ ይቅርታ ጠይቀዋል። ይሁንና ይህ ሕዝብ የፈጸሙትን ዘግናኙን ወንጀላቸውን ሊረሳላቸው ይገባል ማለት አለመሆኑ በግልጽ ሊታወቅ ይገባል። ከዘጠኝ እስከ 11 ዓመት የእስራት ቅጣትን ካላንዳች ተቃውሞና ካላንዳች ይግባኝ ማመልከቻ እንደሚቀበሉ ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት ውሳኔውን በይፋ ከማሳወቁ በፊት ተናግረው የነበሩት ተከሳሹ ወንጀለኛ አልፋቂ አልማህዲ ባለፈው መስከረም 16 2009 ዓ ም በተላለፈው ብይን ሳይደሰቱ እንዳልቀሩ በዘሄግ ኔዘርላንድስ ችሎቱን የተከታተሉ ታዛቢዎች አመልክተዋል።